በአፋር ክልል አብዓላ ከተማ ላይ የህወሀት ታጣቂዎች አድርሰዋል ባሉት ጥቃት በብዙ ሺህ የሚቆጠር ሰው መፈናቀሉን በሕይወትም ላይ በንብረትም ላይ የደረሰ ጉዳት መኖሩን የአፋር ክልል የዞን ሁለት ዋና አስተዳዳሪ ለአሜሪካ ድምፅ ተናግረዋል። በሌላ በኩል ደግሞ ህወሀት ባወጣው መግለጫ የመንግስት የፌዴራሉ መንግሥት ኃይሎች አደረሱት ባለው ጥቃት ከ250 በላይ የትግራይ ተወላጅ ሲቪሎች መገደላቸውን ከዘጠኝ መቶ በላይ መፈናቀላቸውን ተናግሯል። አብዓላ ከሰመራ አብዓላ መቀሌ የተዘረጋው የሰብአዊ አገልግሎት ወይም የሰብአዊ አቅርቦቶች ማድረሻ ኮሪዶር ወይም መስመር መገኛ አማካይ ላይ የሚገኝ ስፍራ ነው። በትግራይና በአፋር ክልሎች መካከል የሚገኝ ከተማ ነው። መስፍን አራጌ ዝርዝሩን ይዟል፣ እናዳምጥ። የዞን ሁለት ዋና አስተዳዳሪ መሐመድ እንድሬስ ለአሜሪካ ድምፅ በሰጡት መግለጫ የህዋት ኃይሎች የትግራይ አጎራባች በሆነው እና ከመቀሌ 50 ኪሎ ሜትር ገደማ ርቀት ላይ ትገኛለች በተባለችው አባላ አካባቢ ከሳምንት በፊት በከፈቱት ጥቃት በርካታ የህብረተሰብ ክፍሎች አካባቢያቸውን ለቀው ለመሰደድ ተገደዋል። አባላ ከተማ ላይ ጦርነት ተጀምረዋል። ከተጀመረ ደግሞ አሁን ቆይተዋል። ሳምንት ከምናምን ሆነዋል። አስራ ምናምን ቀናችን ነው ያው። ሰው ተጎድተዋል፣ ንብረት ተጎድተዋል። በከባድ መሳሪያና በቀላል መሳሪያም ጦርነትም አልቆም እስካሁን ድረስ ስለዚህ አሁን የተፈናቀሉ ማህበረሰብም አሉ። ወደዚህ ወደ እስከ ኤሬምቲ የሚባል አካባቢ ድረስ የተፈናቀሉና ወደዛ ደግሞ እስከ በራህለ ድረስ የተፈናቀሉ ማህበረሰቦች አሉ። ብዙ ማህበረሰብ ነው የተፈናቀለው። እንግዲህ ከተማው በጣም የቆየ ከተማ በመሆኑና የንግድና የፖለቲካ ሰንተር በመሆኑ የአፋር ክልል የሰሜን ዞኑ በጣም ብዙ ማህበረሰብና ብዙ ብዙ የንግድና የተለያዩ እንቅስቃሴዎች የነበረበት ከተማ እና ለዚህ አገልግሎትም ደግሞ ሲጠቀም የነበረ ማህበረሰብ በሙሉ ተፈናቀሏል። በሙሉ ማለት ሰባ ሺህ በላይ ህዝብ በግምት ማለት ነው ተፈናቀሏል። በጠቃቱ ድንገተኛነትና በተፈናቃዮቹ ተበታትኖ መሰደድ ምክንያት ቁጥራቸውን ለይቶ ማወቅ አለመቻሉን ነው አቶ መሀመድ ያስረዱት። ስንት ነው የሚለውንና የት ነው ያሉት ለማለት እንግዲህ እስከ ኤረብት ያሉ አካባቢ የተለያየ ቦታ ላይ ተበታተነ ነው ማህበረሰቡ። እንግዲህ ህይወቱን ለመትረፍ በሚል ነው መጀመሪያ የተፈናቀሉት ነዋሪዎቹ። በተበታተነ መንገድ መፈናቀላቸው የዕለት ምግብ ለማድረስም ሆነ መጠለያ ለማዘጋጀት አደጋች መሆኑን ያስረዱት አቶ መሀመድ ተፈናቃዮቹን በሶስት ማዕከል ለማሰባሰብ መታቀዱን ገልጸዋል። ጊዜያዊ ሴንተር መጠለያ ቦታ እነሱ ለመሰየም እና ለዛ ደግሞ አሁን ያሉበትን ቦታ ላይ ደግሞ እርዳታ ለማድረስ አስቸጋሪ የሆነ ነው። የክልል አደጋ መከላከያ ብቻ እያደረገ ያለ ትንሽ እገዛ አለ እንደዚህ ምግብና ቁሳቁስ ቁሳቁሶችን እያደረሰልን ያለው ግን በቂ አይደለም። እነሱን ለማዳረስ ደግሞ አሁን የምነግሪ ቦታዎች በጣም የተራራቁ ናቸው። ስለዚህ አሁን ሶስት ቦታዎች ላይ እንደገና ተመልሶ እንዲሰሩ እያደረግን ነው። ሶስት ማዕከል ማለት አሁን ከአብዓላ ወደ ሰሜን በኩል የሄዱ ማህበረሰቦችን ጉብ የሚባል ቦታ እና እነዚህ ኡርኩድ የሚባል ቦታ ላይ እንዲሰባሰቡ፣ በአፍዴራ በኩል ወደ ሰማራ መስመር የሄዱትን ደግሞ ዒድድሉ የሚባል ቦታ ላይ እንዲሰባሰቡ ጥረት እያደረግን ያለን የህዋት ኃይሎች ከከፍተኛ ቦታ ሰነዘሯቸው በተባሉ የከባድ መሳሪያ ጥቃት የሃይማኖት ተቋማት፣ የመንግስት መስሪያ ቤቶች፣ አገልግሎት ሰጪ ማዕከላትና የግለሰብ ቤቶች ላይ ጉዳት መድረሱን ተናግረዋል። ብዙ መሰረተ ልማቶች ያሉበት በመሆኑ ከሆስፒታል ጀምሮ እስከ ክሊኒክ እስከ ግል ክሊኒክ ድረስ የቀረ ነገር የለ። በከባድ መሳሪያ ነው ይህ ሁሉ የተመታው ማለት ነው። ቤተክርስቲያኑ አልቀረ፣ መስጊዱ አልቀረ፣ ሁሉም ወድሟል ማለት ትችላለህ። ሁሉም ያልተተኮሰበት ቤትና ህንፃ አልቀረ። ምክንያቱም በየቀኑ ከስልሳ እስከ ሰባ ቦንድ ነው የሚወድቀው ማለት ነው። ሩቅ ቦታ ሆኖ የሚወድቀው ማለት ነው። በጥቃቱ ንጹሀን ሰዎች ሰለባ መሆናቸውን በማብራሪያቸው ጠቁመዋል። እኔ በአይኔ ያየሁትም አለ በጆሮ የሰማሁትም አለ። በጣም ብዙ ነው። ንጹሀን ምክንያቱም ንጹሀን ከተማ ላይ ሲኖር የነበረው ህዝብ ንጹሀን ህዝብ ነው ብለህ ነው የምትወስደው። አንዳንድ ቤት ውስጥ ወታደር የለም። ማህበረሰቡ ንጽሐን ህዝብ ነው ከተማ ላይ ሲኖር የነበር ግር ለማወቅ አሁን ጊዜ ይፈጃል። ምክንያቱም ጉዳዩ ውስጥ ያለ ነው። ኢቪን የሞቱትን ለማቅበር አንችልም። ምክንያቱም ከላይ ዝንብን ያለው አሁን እ ህወሓት ግን ከ250 የሚልቁ የትግራይ ተወላጆች ትግራውያን በመሆናቸው ብቻ አበዓላ ውስጥ ተገድለዋል ሲል መግለጫ አውጥቷል። ከዘጠኝ መቶ የሚበልጡት ደግሞ ከቤት ንብረታቸው በኃይል ተፈናቅለው ወደ እንደርታ ለመሄድ ተገድደዋል ያለው መግለጫው የተፈናቀሉት በዋናነት ሴቶች፣ የእድሜ ባለጸጎችና ህጻናት ናቸው ብሏል። ቁጥራቸው ለጊዜው ያልታወቀ ሲል የገለጻቸውም ሰዎች ታስረው ወደ ሰመራ መወሰዳቸውን አክሏል መግለጫው። በድርጊቱ ላይ የኤርትራ ሰራዊትም ተሳትፏል ሲል ይከሳል። ስማቸውን ከመግለጽ የተቆጠቡ ወደ በረሃ ላይ ተፈናቅለው የሄዱ አንድ ግለሰብ ንጹሀን ሰዎች መሞታቸውን እንዳዩና እንደሰሙ ጠቅሰዋል። ሲቪሊያን በጣም አሉ የሞቱ እኛ የምናውቃቸው ዘገባዊ አካባቢ ላይ ከተማ ላይ ዝም ብሎ ግልስቁና ምን ያለባቸው ቤታቸው የሚጠብቁ ያሉ ግለሰቦች መንገድ የሚሄዱ የነበሩ የሞቱ ብዙ ሰዎች እናውቃለን። አስተያየታቸውን የሰጡ አንድ ተፈናቃይ የህወሓት ኃይሎች በአማራና በአፋር የተለያዩ አካባቢዎች እንዲወጡ ሲዳረጉ ኃይላቸውን አሰባስበው አበዓላ ላይ ጥቃት መሰንዘራቸውን ገልጸዋል አበዓላ ለነሱ በጣም ቅርብ ከተማ ስለሆነ ከአፋር ክልልና ከአማራ ክልል ተወጡ። ሀይላቸውን ሰብስበው ወደ አብዓላ ነው የመጡት። አብዓላ ኦልሬዲ ከዛ ብዙ ህዝብ ተጎድቷል። ህዝቡ፣ የከተማው ህዝብ እንዳለ ተፈናቅሎ አሁን በሁለት ከተማ በበረሐልና በረብቲ ከተሞች ነው ያሉት። ይሁን እንጂ የህወሓት ሀይሎች ከአማራም ሆነ ከአፋር አካባቢዎች የወጣ ነው ስልታዊ ማፈግፈግ ስላደረግን ነው ሲሉ ይደመጣሉ። የዞን ሁለት ዋና አስተዳዳሪ ለመንግስት ለዓለም አቀፉ ማህበረሰብና ለተራድኦ ድርጅት ባስተላለፉት መልዕክት ይሄን ነው ያሉት። ይሄ ጦርነት አስከፍነቱን የሚቀንስበት ሁኔታ ቢመቻች እንላለን። አንደኛው፣ ሁለተኛ እየደረሰብን ያለ ጉዳት ንጹሀን ላይ እየደረሰ ላለው ጉዳት አለም አቀፉ ማህበረሰብ ተሰምቶት ማውገዝ አለበት እንላለን። ዛ ደግሞ ሰብአዊ እርዳታ ለተፈናቀሉ ማህበረሰብ ሰብአዊ እርዳታ ቢያደርስልን ይላል። ለአሜሪካ ድምጽ ሬዲዮ መስፍን አራኪ።